ስፖርት ለመጀመሪያ ጊዜ መካሄድ የጀመረው የሴካፋ ከ15 ዓመት በታች ቻሌንጅ ካፕ በኤርትራ አስተናጋጅነት ከባለፈው አርብ ነሐሴ 10 2011 አንስቶ በአስመራ ከተማ መካሄድ ሲጀምር፣ በመክፈቻው አስተናጋጇ ኤርትራ ሽንፈትን ስታስተናግድ፣ ኢትዮጵያም በተጋጣሚዋ ተረታለች። 11 ብሔራዊ ቡድኖች በሶስት ምድብ ተከፍለው እስከ ነሐሴ 26 2011 ዓ ም ድረስ የሚካሄደው የሴካፋ ዋንጫ ውድድር በመክፈቻው ጨዋታ የኤርትራ ብሔራዊ ቡድን በሩዋንዳ አቻው ሁለት ለአንድ በሆነ ውጤት ተሸንፏል። ቅዳሜ ዕለት በተከናወነው ጨዋታ ደግሞ የኢትዮጵያ ብሔራዊ ቡድን ተጋጣሚው በነበረው በኡጋንዳ ብሔራዊ ቡድን ሶስት ለባዶ ሽንፈትን አስተናግደዋል። ኬንያና ቡሩንዲም ብሩንዲም ተጋጣሚዎቻቸውን አሸንፈዋል። ይህ ተተኪ ተጫዋቾችን ለክለቦችም ሆነ ለብሔራዊ ቡድኖች ለማፍራት እንዲቻል የሴካፋ ከ15 ዓመት በታች ዋንጫ መጀመር እንደ አንድ መልካም እርምጃም ተወስዷል። ኢትዮጵያም ለዚሁ አዲስ ብሔራዊ ቡድን በማቋቋም እና አዲስ አሰልጣኝ በቅርቡ በመሾም ነበር ለዚህ ውድድር በአጭር ጊዜ ውስጥ ዝግጅት ተደርጎ ወደ አስመራ መብረራቸውም ይታወቃል። በየጊዜው በዋናውም ሆነ በወጣት ብሔራዊ ቡድን ላይ ውጤት በጠፋ ቁጥር በተተኪዎች ላይ ትኩረት ተሰጥቶ መሰራት እንዳለበት በስፖርት ባለሙያዎችና በኢትዮጵያ እግር ኳስ ፌዴሬሽን አመራሮች በ በኩል በተለያዩ ጊዜያት ሲነገር ቢደመጥም ተግባራዊነቱና ቀጣይነቱ ላይ ግን እምብዛም እንዳልሆነም ይነገራል። በሌላም በኩል የእግር ኳስ ባለሙያዎችም እንደሚሉት ክትትል ተደርጎበት በታዳጊዎች ላይ ያልተሰራ መሰረታዊ ስልጠና በሌለበት በዋናው ብሔራዊ ቡድን ላይ ውጤት መጠበቅ የዋህነት ነው ሲሉም ይደመጣሉ። ይህንን ሀሳብ ከሚጋሩት ውስጥም የቀድሞው የኢትዮጵያ ብሔራዊ ቡድን እና የኢትዮጵያ ቡና ክለብ ተጫዋች እንዲሁም በአሁኑ ሰዓት ወደ ስልጠናው ሙያ የገባው እድሉ ደረጀ ነው። በስፖርት ሳይንስ የማስትሬት ዲግሪውን እየተከታተለ የሚገኘው አሰልጣኝ እድሉ ወደ አውሮፓ በማቅናትም በባርሴሎና የወጣቶች ስልጠና ኤክስፐርትነት ትምህርትንም ተከታትሎ ወደ አገሩ ተመልሷል። አሰልጣኝ እድሉ ደረጀ የኢትዮጵያ እግር ኳስ ላይ ለውጥ እንዲመጣ ከተፈለገ አሁንም ቢሆን በታዳጊዎች ላይ ትኩረት ሊሰጠው ይገባል ይላል። ያው ያልዘራሹ ስለማታጅ የኢትዮጵያ እግር ኳስ ከስር መስርቶ መስራት ከስር ከታች ከህፃናት ጀምሮ ተገንብተው መምጣት ስላለባቸው ኢትዮጵያ ውስጥ የሚካሄደው ከ17 ዓመት በታች ብቻ ነው። እኔ ደግሞ ፕሮፖዝ እያደረግኩ ያለሁት ባርሴሎናም ተምሬ የመጣሁት ነገር ከታች ከስድስት ዓመት ጀምሮ መጀመር አለበት። ከዛ ካልተጀመረ እላይ ምንም አይነት ተጫዋች ሊመጣ አይችሉም። ስለዚህ ዓለም እየሄደበት ያለው እኛ አራተኛ ወርከር ላይ ነው የምንጀምረው፣ ዓለም ደግሞ ከዜሮ ወርከር ነው የሚጀምረው። ስለዚህ እግር ኳስ ማደግ ካለበት ኢትዮጵያ ውስጥ ከስር መጀመር አለበት። መንግስት መጫወቻ ሜዳዎችን መሰጠት አለበት። ህጻናት ማደግ አለባቸው። የልጅነት ኢንፋንቲያቸው የልጅነት ፍላጎታቸውን በሚያካሂዱበት ጊዜ ለሀገር የሚሆን ተጫዋች ሊፈራ የሚችለው የሚጫወቱበት ሜዳ ሲኖር ነው። ስለዚህ እነዚህ አይነት ነገሮችን ከአሰልጣኞችን እንደኔ እንዲበዙ የራሴን አሻራም ለመጀመር ጥረት እያደረኩ ነው። የተማርኩትም ትምህርት ደግሞ አለም አቀፍ ትምህርት ነው። መሬት ላይ ይወርዳል ብዬ አስባለሁ። በፈረንሳይ ሀገር በፓሪስ ከተማ የተመሰረተውና ጥሩ እንቅስቃሴ በማድረግ ላይ የሚገኘው በፈረንሳይ የኢትዮጵያውያን የታዳጊዎች ስፖርት ማህበር ተጫዋቾች ከቤተሰቦቻቸው ጋር በመሆን የእረፍት ጊዜያቸውን በኢትዮጵያ ለማሳለፍ ወደ ኢትዮጵያ ባቀኑበት ወቅት ሰሞኑን ኢትዮጵያ ውስጥ ከሚገኙ የእድሜ አቻዎቻቸው ጋር የእግር ኳስ የልምድ ልውውጥ እና የበጎ አድራጎት ተግባር አከናውነዋል። ስለ ኢትዮ ፍራንስ ታዳጊዎች ማህበር በኢትዮጵያ ስላከናወኑት ተግባርና ቆይታን በተመለከተ የማህበሩ ኮሚቴ አባልና የቡድኑ የኢትዮጵያ አስተባባሪ ከሆኑት አንዱ አቶ ገዛሀኝ ዲኖ ጋር ተከታዩን አጭር ቆይታ አድርገናል። ከፈረንሳይ ወደ አዲስ አበባ የመጣነው ብዙ ወላጆች ነበርን እና ብዙ ወላጆች ስንመጣ ልጆችም ብዙ ስለነበሩ ለምንድን ነው በፈረንሳይ የትውልድ ኢትዮጵያውያን ታዳጊዎች የስፖርት ማህበር እዛ ካሉም አይተዋወቁ? ወንድሞቻቸው ጋር ለምን አይተዋወቁ? በስፖርት ዙሪያ በኳስ ዙሪያ አልና ሀሳቡ እንደዛ መጣ ከዛ እንግዲህ እንደ እድል ሆኖ ደግሞ እዚህ መተን ስናፈላልግ በአጋጣሚ የአሰልጣኝ ሰውነት ቢሻው የሚያሰለጥኗቸው ልጆች አሉ በእኛ ልጆች እድሜ እኩል የሆኑ ስለዚህ ከእሳቸው ጋር ኮንታክት አደረግን እና ከግጥሚያው ይልቅ በጣም ጥሩ የነበረው ምንድን ነው በተለይ ልጆቻችን እዛ ካሉ እኩዮቻቸው ጋር መተዋወቃቸውን ከሀገራቸው ጋራ በስፖርት አማካኝነት ግንኙነታቸውን ሊያጠቁ ይገባል እነሱም ይህንን ስሜት እንዲያድርባቸው ነው ሀሳባችን ተሳክቶልናል። እዛ ላሉ ታዳጊዎች ስፖርታዊ ትጥቆች ሊሆኑ ይችላሉ፣ አንዳንድ ድጋፎችን ሊሰጡ ይችላሉ የሚል ነገር ነበር እና ይሄን ከምን አደረሳችሁት? ትክክል ነው። ወላጆች ምን አደረግን? አይ እዛ ስንሄድ ደግሞ ከእነሱ ጋር የሚጫወቱት ልጆች ትልቅ ይዘንላቸው ብንሄድ ደስ ይላቸዋል። እዛም ያሉት ልጆች ያው የኛው ልጆች ናቸው እና ለእነዚህ ለልጆቻችን ያደረገው ለምን እዛ ላሉት ደግሞ አናደርግም የሚል እዛ እኛ ፈረንሳይ የምንጠቀምበትን አይነት ይዘን መጣል። በነገራችን ላይ እንደውም የእግር ኳስ መጫወቻ ታኬታዎች ልጆቹ ራሳቸው ናቸው ያሰቡት። የእኛ ልጆች ራሳቸው ምናሉ አይ እኛ የተጠቀምንበት ቁጥራችን ሲያድግ የቀየር ነው ለመጫወት ጥሩ ስለሆነ እነሱ ደግሞ እኛ ይዘንላቸው አንድ ብለው እነሱ ደግሞ የራሳቸውን ለቤት ቤት ያለው ታርኬት አላርበት ሁሉም ልጅ የየራሱ ገንዘብ ሲጠቀማበትን አመጣና ልጆቹ ደግሞ ለልጆቹ ሰጥተዋል። አሰልጣኝ ክንፈ ሚካኤል ደግሞ ፈረንሳይ ልጆቻችንን የሚያሰለጥነው ደግሞ አዲስ አበባ ላለው እኩያው አንዳንድ ለአሰልጣኝ አስፈላጊ የሆኑ እና መሰረታዊ ነገሮችን ይዘን መተናል። በተረፈም ደግሞ እዛ ኳስም ስለሚያስፈልጋቸው ስታዳሉ ነው የጠበቀ ኢንተርናሽናል አይነት በጣም ጥሩ ጥሩ ኳሶች አበርክተናል። ያው አሁን ከተዋወቅናቸው ቡድኖች ጋር እየተገናኘን የማቴሪያል ልውውጥም ካለ የሀሳብ ልውውጥም ካለ እናደርጋለን ብለን በጣም ተነሳስተናል። መልካም ምናልባት መጨረሻ ላይ እንደማነሳው ነገር ያው ያደረጋችሁት መልካም ጅምር የሚበረታታና ለሌሎች ማሪያም የሚሆን እንደሆነ ብዙዎች ይስማሙበታል። ምናልባትም አሁን ይሄ የሚደረገው ድጋፍ የናይ ልምድ ልውውጡ እንዳለ ሆኖ በተጓዳኝ ደግሞ በየመንደሩም ጨዋታውን፣ ስፖርቱ ፈልገው ግን በአቅሙ ውስንነት በቂ ማቴሪያል የሌላቸው በባዶ እግራቸው የሚጫወቹ ይኖራሉ ወይ ደግሞ ያላቸው ነገር በቂ ላይሆን ይችላልና፣ እነዚህ አካላትን ስንደውል ወደፊት ያሰባችሁበት ሁኔታ አለ ወይ? የመጀመሪያ አመጣጣችን ስንመጣ ይህንን ሰው ያንን ሰው አላለም። መንገዱ እና ኮንታክቱ የፈቀደው መንገድ ነው፣ ይሄን ነው አሁን ግን ይህንን መተር ስናስብበት እውነት ነው፣ የሌላቸው መረዳት ይገባቸዋል ብለን አሰብንበትና ይህ ጉዳይ ከተካሄደ በኋላ እኛ እዚህ የመጣ ነው። እዛም ፈረንሳይ ያልመጡ የቀሩ ወላጆች ጋር ምን ልናግዛቸው እንችል ይሆናል፣ አቅማቸው እስከ ምንድን ነው የሚለውን ሃይማኖት እንደተመደስ ወደ ፈረንሳይ በቀጣይ እንነጋገርበታለን። በዛሬው ዕለት በሞሮኮ ራባት በድምቀት በይፋ እንደሚጀመር የሚጠበቀው አስራ ሁለተኛው የመላው አፍሪካ ጨዋታዎች 54 ሀገራት በ26 የስፖርት አይነቶች እስከ ነሐሴ 25 2011 ዓ.ም ድረስ ተካፋይ እንደሚሆኑበት ይጠበቃል። ኢትዮጵያ በዘንድሮ የመላው አፍሪካ ጨዋታ ላይ በ13 የስፖርት አይነቶች ተካፋይ የምትሆን ሲሆን በርካታ አባላትን ያካተተው የውድድሩ የልኡካን ቡድንም ባለፈው ሳምንት መጨረሻ ላይ ራባት ሲደርሱ ደማቅ አቀባበል እንደተደረገላት ቸው ለማወቅ ተችሏል። በጀርመን ቡንደስሊጋ ባሳለፍነው ሳምንት በተጀመረው አዲስ የውድድር ዘመን የቡንደስሊጋው ሻምፒዮናው ባየርን ሙኒክ በቀዳሚው ጨዋታው ነጥብ ሲጥል፣ ቦሩሲያ ዶርትሙንድ ደግሞ በግብ ተንበሽብሿል። ሀርታ በርሊንን በአሬንዝ አሬና ያስተናገደው ባየርን ሙኒክ በመጀመሪያው ጨዋታ ሁለት ለሁለት በሆነ አቻ ውጤት ተለያይቷል። ቦሩሲያ ዶርትሙንድ ደግሞ አውግስበርግን አምስት ለአንድ በሆነ ሰፊ ውጤት ረቶታል። ወደ ቡንደስሊጋው አንድ ዘንድሮ ያደገው ዩኒየን በርሊን በሜዳው በአርቢ ላይፕዚንግ የአራት ለባዶ ሽንፈት ደርሶበታል። በእንግሊዝ ፕሪሚየር ሊግ በሁለተኛው የጨዋታ ሳምንት ሊቨርፑል ከሜዳ ውጪ ነጥብ ሲቀናው ቼልሲ በሜዳው ነጥብ ጥሏል። ሌስተር ሲቲን ያስተናገደው ቼልሲ አንድ ለአንድ በሆነ አቻ ውጤት ሲለያይ፣ አዲሱ የክለቡ አሰልጣኝ ፍራንክ ላምፓርድም ለውጤቱ ራሳቸውን ተወቃሽ አድርገዋል። ሊቨርፑል ሳውዝሃምፕተንን ሁለት ለአንድ በሆነ ውጤት ሲያሸንፍ ሼፌልድ ዩናይትድም ክሪስታል ፓላስን አንድ ለባዶ ረቶታል። ዛሬ ምሽት ማንቸስተር ዩናይትድ ከሜዳ ውጪ ወልቨርሃምፕተን ወንደረስን የሚገጥም ይሆናል። የተከበራችሁ አድማጮቻችን እስካሁን ድረስ የተከታተላችሁት ሳምንታዊውን የሰኙ ምሽት የስፖርት ፕሮግራማችንን ነበር። ከዝግጅቱ ጋር ሃይማኖት ጥሩነህ ነበርኩኝ። ስለተከታተላችሁን በማመስገን በዚሁ ልሰናበት። እስከ ሳምንት መልካም ጊዜ